አምስት ቀን ወወሀቦሙ ሲሳዮሙ ለእለ ይፈርህዎ ወወ ሃዎ ሲሳይ ወሙ ለለ ይፈርህዎ ወተዘከረ ኪዳኖ ወተዘከረ ኪዳኖ ዘለዓለም ዋራዮሙ ለህዝቡ ዋራዮሙ ለህዝቡ وَأَرَىٰ يَوْمٌ وَأَرَىٰ يَوْمٌ لَهِزُهُ